ምሽት ግንቦት 11 2014 ዓ ም የጋቢና ቤ ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደናምሽታችኋል። ከእኛ ጋር ካመሻችሁ በቀጣዮቹ ሰላሳ ደቂቃዎች ከምትሰሟቸው ጥንቅሎች መካከል ጥቂቶቹን እናስተዋውቃችሁ። ጓደኞች ጋር ታወራ የመደፈር ሙከራ መሞከር ማለት ኖርማል ነው። በጣም ያጋጠማል። ከማጋጠሙ ነው የምናወረው። የሰማችሁት የፊልምና የግራፊክስ እንዲሁም ደግሞ የአኒሜሽን ጥበብ ባለሙያ የሆነችው ረድኤት አክሊን ነው። በምሽቱ ከእሷ ጋር ቆይታ አድርገናል። ስራዎቿ ኢትዮጵያዊ ባህልን የሚያንጸባርቁ እንዲሁም ደግሞ የጾታ አኩልነትን የሚያነሱ ናቸው። እንደነገርናችሁ አብራን ታምሻለች። በሌላ የቴክኖሎጂ ዘገባ ደግሞ እኔ የፈጠራ ስራ የሚጀምረው ከልዝመቱ ጀምሮ የተለያዩ ፈጠራዎችን ሰራ ነበር። በእርግጥ ነገር ግን ወደ ደህንነት መቆጣጠሪያ ሲስተሙ የገባሁት በራሴ ላይ በአንድ ወቅት በደረሰ ድንገተኛ ዘርፊያ አደጋ ነበረ። አሁን ደግሞ የሰማችሁት ቢጂ የኤሌክትሮኒክስና ደህንነት መጠበቂያ ስርዓት አምራች ድርጅትን መገንባት የቻለ ወጣት ግርማ ነው፣ እንግዳችን አድርገነዋል። ሌሎች መሰናዶዎችም አብሩን አሉን። መሰናዶውን እየመራው አይደን ገረመው፣ አብሬያችሁ ቆያለሁ። ኤልያስ አስማረ በድምጽና ምስል ምህንድስና ነው፣ በወይብና ማህበራዊ ድረገጽ አበባየው ገበያ፣ በምስልና ድምጽ ኤዲቲንጉ ደግሞ ሲሳይ አሸናፊ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመ ያደርሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቻችን እንሻገራለን። ዜና ቪ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ከአሁኑ ሰዓት ጀምሮ በኢትዮ ሳት ሳተላይት ላይ ይደመጣል፣ ይታያል። እንዲሁም ደግሞ ቪ አምሃሪክ ፌስቡክ ገጽ ላይ መተላለፉን ይቀጥላል። አምሃሪክ ዶት ቪኒስ ዶት ኮም ድረገጽ ላይም እንድትከታተሉን በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ረዴት አክሊሉ ከተሰኘች እንግዳ ጋር ያሳለፍነው ቆይታ ነው። ረዴት የፊልም ጸሐፊ፣ ዳይሬክተር፣ አኒሜሽንና ግራፊክስ ጥበብ ባለሙያናት። ቆይታችንን እንደሚከተለው አሰናድቸዋለሁ። ረዴት አባይነህ የግራፊክስ ጥበብ ባለሙያ ናት። ነዋሪነቷ ከለንደን ወጣ ብሎ በሚገኝ ብሪስቶል የተሰኘ ከተማ ውስጥ ነው። ረዴት የተለያዩ የአኒሜሽንና የግራፊክስ ስራዎችን የምትሰራ ሲሆን አብዛኞቹ ስራዎቿም በዘይቤ ኢትዮጵያዊ በሚዳስሱት መልዕክት ደግሞ የጾታ እኩልነትን የተቃኙ ናቸው። ረዴት ይህ እንዴት ሊሆን እንደቻለ ታስረዳለች። እንደ አርቲስት ውስጥሽ በቃ የመጣ ነገር ኢንስፓየር ያደረገሽ ነገር ነው የምትሰሪው እና አስብ ሳይሆን በቃ ሂት ያደረገኛላ የሆነ ነገር ስታይ ሂት ሲያደርግሽ የምትሰሪው እንደዛ ሆኖብኝ ነው። ስለ ሲትን ቢሆን ወይ ስለ አስተዳደግ የሚሆን የምሰራው እኔ ሪልስ የማደርግበት ነገር፣ እኔ የምወደው ነገር፣ እኔ ቦታ የምሰጠው ነገር ስለሆነ ነው እንጂ ሆነ ብዬ አይደለም ማድረገው። የኢትዮጵያዊን አርትን ደግሞ እያየን ካደግኩት ነገር ነው። ሁልጊዜው ነበረ ኢትዮጵያ ሳድግ እና እንዴት ሬጅስተር እንዳረግ እንዴት እንደተቀመጠ አስቤው አላውቅም ነበር። በፊት ስዕል ስስል የሆነ ዝም ብዬ ይስላሉ እንጂ ይሄ ስፔሲፊክ ብዬ ያስኩት ስታይል አልነበረም። ከዛ ግን እንግሊዝ መጥቼ ስዕሎች ስንስል የተለያየ አይነት ስታይል ታያለሽ እና ብዙ አመት አእምሮ ውስጥ የተቀመጠው ነገር ራሱ ይመጣል። ሁን ጊዜ ስዕል ስስን ክልል ትልልቅ አይን ነው የሚቀናኝ። በቃ አይቀናኝም ትንሽ አይመታል፣ አንገታቸው ይረዝምብኛል። ፓተርን እወዳለሁ በጣም በሞዶ ልብስ ላይ ፓተርን ማስቀመጥ ከለሮቹ ምናምን እና ስዬ ጨርሳቸው ነው ሳያቸው የኢትዮጵያ የድሮ ስዕሎች ከሰር ኦኬ፣ አልኩና ከሰራሁት በኋላ ነው የልጅነቴ ነገር መጥቶ ኢንፍሉዌንስ እያደረገኝ እንደሆነ ይገባል። ረዴት የፊልም ጸሐፊና ዳይሬክተር ምናት ከሶስት ዓመት በፊት ያዘጋጀችው ብዙ ፍቅር የተሰኘ አጭር ፊልሟም በአምስት ዓለም አቀፍ የፊልም ፌስቲቫሎች ላይ የተሳተፈ ሲሆን በጋና በተካሄደው ኤንዲቫ አዋርድ ላይ ተስፋ የሚጣልባት የኪነ ጥበብ ሰው ሽልማትን ሊያቀዳጃ ችሏል። ይህ ፊልም አንዲት ወንድሟ ሴት የደፈረባት ታላቀት የምትወደውን ወንድሟን ከእስር ለመታደግ ስትል በምታደርገው ጥረትና በሕሊና ሙግቷ መካከል ያለውን ትግል ያስቃኛል። ረዴት ታዲያ በዚህ ታሪክ ላይ ልታተኩር ስለቻለችበት ምክንያት ታስረዳለች። እዚህ ፍቅር አስገድዶ መደፈር ነው ሃሳቡ ግን ለየተያጓዙ የማስት ታሪኩን የምናይበት ፐርስፔክቲቭ ከተደፋሪዋ ወይም ከደፋሪ ሳይሆን ከደፋሪው ቤተሰብ የምትወጁ ሰው እና አንቺ ጥሩ የምትይው ሰው እንደዚህ አይነት ወንጀል ሲሰራ፣ ምንም አንቺ ሳትገቢበት አንቺን አፌክት ያደርግሻል። እና ወንጀል መሆኑን እናውቃለን፣ ግን የሆነ በጥፋትኛም በተዘዋዋሪ አፌክት ስለሚያደርገን የምንፈጥራቸው ሰበቦች የሚል እና ታሪኩን እንዳልኩሽ የምናየው ከወንጀለኛው ወዳጅ ወይም ቤተሰብ ረዴት ልታነሳ ይወደደችው ምን ያህሎቹ ጥቃቶች ለፍርድ ይቀርባሉ የሚለውን ጥያቄ ነው። ይሁን እንጂ በኢትዮጵያ የሴቶች ጥቃት እጅግ የተለመደ መሆኑንና አብዛኛው ጥቃቶችም በቀላሉ የሚታለፉ መሆኑንም ከራሷ ተሞክሮ ጋር አያይዛ ታስረዳለች። ከጓደኞች ጋር ታወራ የመደፈር ሙከራ መሞከር ማለት ኖርማል ነው። በጣም ያጋጥማል። ከማጋጠሙ አልፎ እየሳቅን ነው የምናወራው በጣም ብዙ ሰው ጋር በቃ ኖርማል ነገር ሆነ። እኔ ከዚህ ሄጄ ኢትዮጵያ አብሮኝ ያደገ በጣም ቤስ እንደሚለው አብሮኝ ያደገ ሰው ነው። ቤት ሄደን ናንበር ዘግቶ አላስወጣ ብሎኝ ታግያ ምርጮ ምናምን ነገር እና አመለጥኩት ናም ታወፋኝ ስለመክሰት አላሰብኩም። የቆየ ታሪክ ነው፣ ግን አሁን ቢሆን እንደቀላል ማልፋ አይመስለኝም። በዘፋአችን ተቀቆሽ እግዚአብሔር ይመስገን አመለጥኩት አይነት ነገር አላሉ እና ምስጢር ሁሉ ደብቄ ከብዙ ጊዜ ካለፈ በኋላ ነው ለህግ ነገርኳት እና እንዲዚህ ያደረገ ወይ ጉድ ምናምን ብለን አለፍነው። ከዛ በኋላ እነዚህ ኮንቨርሴሽኖች በጣም ከብዙ ሰዎች ጋር ሳወራ እናልፋለን። የምናልፍበት ሪዘን ሊለያይ ይችላል። አንደኛ ያንን ቶቶጃለሽ አብሮሽ ስላደገ ይሁን ወይ ዘመድሽ ይሁን ምናምን ስላላረገው ማለት ነው። እንደዚህ አድርጊ ህይወቱን ከማበላሸው አይነት ኪዞች አሉ አለ አንዳንዴ ደግሞ መፍራት በጣም እንፈራለን፣ ወይ ጥፋተኝነት ይሰማናል። መጀመሪያ ማንቤቱ ኪንጂ አለኝ ብቻ አይምሯችን የሚፈጠር መአት አይነት ምክንያት አለ። አጥጋቢ አይደለም ግን ምክንያቶቹን የሚይዝ እና እንኳን ሚዳሬን አለፉ ብለን እናልፋለን። እኔ ያጋጠሙ የጓደኞች መካከል እሱ ነው። ተደፍሮ ያሳለፈ ሰው አልሰማውም። ግን አልተደፈርንም ወይም አልተመለከተንም አንደረሰ ደንም ብለን የምንተው ከሆነ ለዚህም ድንቅ ነሆን። አሁን ያለች አመለቅኩት ማለት ሌላ ሴት ላይ ደግሞ ማለት አይደለም። ረዴት ጎን ለጎንም ያላትን እውቀት ለሌሎች ወጣቶች ለማሻገር ትጥራለች። በተለያዩ ጊዜያት ለእረፍት ወደ ኢትዮጵያ በተጓዘችበት ጊዜ በአርባ ምንጭና በደብረ ማርቆስ ዩኒቨርሲቲዎች የግራፊክስ ንድፍና አኒሜሽን ስልጠናዎችን መስጠቷን ነው የምትናገረው። ገብረ ማርቆስ፣ እኔ ከሰዎቹ ጋር ስነጋገር እዚህ ሀገር አሁን ገዛ አስራ አምስት ተማሪ ምናምን ነው በኩርሱን የምንሰጠው ማለት ነው ያውም ከአሲስታንት ጋር እና እንደዛ ብያቸው ነበር። እና ወደ አርባ ስምንት ልጆች ሬጅስተር አረጉ እና በቃ ምረጭ ያለች እንዲጌቱን አላጣቸውም። እና ወደ ሀምሳ ሰው ማለት ነው ከዛ ከፋፈልኳቸው። አስራ አምስት አስራ አምስት አድርጌ አንድ በአንድ አረኳቸው። ማንጅ በል እንዲሁም ማለት ነው። እና የአንድ ቀን እንደ ኢንተንሲቭ ኮርስ አላደርም። ጠዋት ላይ የአንድ ሰዓት ያህል አኒሜሽን ቲዎሪ፣ ከዛ ላይ ኤክሰርሳይዝ፣ ከዛ እንደዚህ እንደዚህ በጣም ኢንተንስ ሆነ ና ሶስቱንም ቀን ያስተማርኳቸው የተለያዩ ግሩፖች አመሳሳት ብሬክ እንኳን አልወጣ ብለው በቃ አላ ሄደት ብሎ በአስር ደቂቃዎች ውስጥ በ ጊዜያቸውን ለማብቃቃት ማለት ነው። እና ስኪማቸው ካለቀ በኋላ ደግሞ ከሌላ ዲፓርትመንት ፕራውድ ጓደኞቻቸውን ኢንቫይት አድርገው ምናምን እና በጣም ነበር እንጂ እያደረጉት በጣም በሞራል ነበር ሲሰሩ የነበረው ማለት ያለምንም መስነፍ እና ካለቀም በኋላ በቃ የሶፍትዌሩ ማጣት የካሜራውን ማጣት ነው እንጂ ምን ያህል ሚስ እንዳረጓን ሚሽ ምናምንና በጣም ደስ ይል ነበር። ረዴት አባይነህ ይህ ወጣቶችን የማብቃትና የመደገፍ ህልሟን እንደምትገፋበት በፊልሙም ሆነ በግራፊክሱ እንደምትቀጥል ገልጻለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ I ተመልካቾቻችን ቀደም ብለን መግቢያችን ላይ ረዴት አክሊሉ ስንል ያስተዋወቅ ነው ረዴት አባይነት በሚል ይስተካከል ዘንድ በአክብሮት እንጠይቃለን ተከታዩ ዘገባችን ደግሞ ወደ ቴክኖሎጂ ነው የሚወስደን ብሩክ ግርማ በአመታት ውስጥ ራሱን አሳድጎ የተሳካ የኤሌክትሮኒክስና የደህንነት መጠበቂያ ስርዓት አምራች ድርጅትን መገንባት የቻለ ወጣት ነው አራት ያህል የፈጠራ ስራዎችንም በኢትዮጵያ የአእምሮ ንብረት ጽህፈት ቤት ውስጥ ማስመዝገብ የቻለው ብሩክ ፈጠራዎቹ ለህዝብ ጥቅም ይውሉ ዘንድ በተለያዩ ጊዜያ ኃላፊነቶች ውስጥ ፈቅዷል። ስለ ፈጠራ ስራዎቹና ተያያዥ ጉዳዮቹ ለመጫወት ከሀብታሙ ስዩም ጋር ቆይታ ያደረገው ብሩክ ቆይታቸውን የመጠበቂያ ስርዓቱን እንዲፈጥር መነሻ ስለሆነው አጋጣሚ በማብራራት ይጀምራል። ያው የእኔ የፈጠራ ስራ የሚጀምረው ያው ከመጀመሪያ ጀምሮ የተለያዩ ፈጠራዎችን ሰራ ነበር በርግጥ። ነገር ግን ወደ ደህንነት መቆጣጠሪያ ሲስተሙ የገባሁት በራሴ ላይ በአንድ ወቅት በደረሰ ድንገተኛ ዘርፊያ አደጋበረ ያው ከራሴ ችግር በመነሳት ነው ወደዚህ ፈጠራ ስራ የገባሁት ማለት ነው። ኢትዮጵያ ውስጥ በአእምሮ ንብረት ጥበቃ መስሪያ ቤት የተመዘገቡ በተለያዩ መድረኮች ላይም እውቅናና ሽልማትን ያገኘባቸው የፈጠራ ስራዎች አሉ። በምንስ መልኩ ነው የሰዎችን ሕይወት የሚያቀሉት የሚጠቅሙት? አራት አይነት የፈጠራ ስራዎችን አስመዝግብ ያለው በኢትዮጵያ የምረ የንብረት ጥበቃ ቤት እና ለመጀመሪያ የተመዘገበው ይሄ ጎዳና ላይ መጥረጊያ ስዊፐር ማሽን ነው መጥረጊያ ማሽን ነው። ከዛ በኋላ ደግሞ ዲጂታል ያልሆነ አናሎግ የሆነ የደህንነት መቆጣጠሪያ መሳሪያ ማሽን ነው ከዛ በኋላ እንደዚሁ ደግሞ ወደ ዲጂታል እና ከስልክ ጋራ የሚገናኝ ከፋይር አላርሞች ጋር የሚገናኝ ደግሞ ዘመናዊ የሆነ አውቶማቲክ የድንገተኛ አደጋ መከላከያ እና የድንገተኛ የእሳት አደጋ መጥሪያ አላርም ሲስተም ያለው እሱን የተመዘገበው። ከዛ በኋላ ደግሞ አሁን በቅርቡ በኮቪድ ላይ የሰራሁት የእጅ ንክኪ ነጻ እና የሳኒታይዘር ዲስፔንሰር መሳሪያዎች እነዚህን ነው እስካሁን ድረስ ያስመዘገብኩት። ብሩክ እነዚህ ስራዎች ትልቅ ትጋትና ጥንቃቄ የሚጠይቁ ስራዎች ናቸው። አስፈላጊውን ልምድና ተጽዕኖ ለማዳበር በልዩ ሁኔታ የምታደርጋቸው ነገሮች ምንድን ናቸው? አንድን ነገር ከመፍጠር በፊት ስለምታደርጋቸው ቅድመ ዝግጅቶች እና ምርምሮች እስቲ ንገረን። ያው ብዙ ጊዜ እንግዲህ ሀሳብ ነው መጀመሪያ፣ ሀሳብ ነው የብዙ ነገር መቼም ዓለም ላይ የምናየው ነገር በሙሉ ከሀሳብ በመሳት ነው ወደ ትግበራ የሚገባው። ነገር ግን አንዳንድ ሀሳቦችን ተግባራዊ ለማድረግ የእውቀት ክፍተቶች ይገጥሙኛል ብዙ ጊዜ ነው። እነዛን የእውቀት ክፍተቶች ለመሙላት ወይ ከኔ የተሻሉ ሙያ ያላቸውን ሰዎች ያማከራለሁ፣ ጠይቃለሁ። ከዛ ውጭ ግን ትንሽ ከበድ ያሉኝ ነገር በገጠመኝ ሰዓት በአንድ ወቅት እንዲያውም ፈጠራ ስራውን የጀመርኩት አካባቢ ሁለት ሺህ ውስጥ ላይ ኮሌጅ ገብቼ የኤሌክትሮኒክስ ትምህርት ወስጄ እውቀቴንም ደግሞ በዛ አዳብሬ ነው ስሰራ የነበረው እና እንደዛ አድርጌ ነው የሚሰራው አዳዲስ የቴክኖሎጂ ፈጠራ ስራዎችን ከማስታወቅ በተጨማሪ በተለያዩ ማህበራዊ አገልግሎቶች ላይ እንዲውሉ እንደምታደርግም ሰምቻለሁ። የሰራሃቸውን የቴክኖሎጂ ውጤቶች ለህዝብ ጥቅም ያዋልክባቸውን አጋጣሚዎች ውስጥ ያስታውሰን። መጀመሪያው የፈጠራ ስራ ከአላርም ሲስተም ጋር ከደህንነት መቆጣጠሪያ ሲስተም ጋር የተገናኘው ነው ሁለት ሺህ አራት ዓመተ ምህረት ላይ ነው ወደ ስራ የገባው ነገር ግን እኔ ላይ ዝርፊያ የደረሰው በሁለት ሺህ ዓመተ ምህረት ላይ ነበረ። ያ ዝርፊያ ከተከሰተ በኋላ በአጋጣሚ ያንን ጉዳይ ለመከታተል እዚህ ንፋስ ስልክ ፖሊስ ጣቢያ በምመላለስበት ጊዜ እንደ እኔው በአጋጣሚ የተዘረፉ ሰዎች እንደዚሁ ማመልከቻቸውን ይዘው ሲመላለሱ አየውና፣ እንደው አንድ አላርም ሲስተም እኮ ቢኖር ይሄውና ሰው አይዘረፍም ለዝርፊያ ማይጋለጥም ነበረ ብዬ ገበያው ላይ በምጠይቅበት ሰዓት እንደዚህ አይነት አላርም ሲስተሞች በሰአቱ በሁለት ሺህ አመተ ምህረት ላይ ማለት ነው በፍጹም አይታወቁም ገቢያውም ላይ የሉም በሰአቱ እና ይሄ ክፍተት እንዳለ ገቢያው ላይ ሳቅ ያው በቀጥታ እውቀትን አዳበርኩኝ እና ሁለት ሺህ አራት አመተ ምህረት ላይ እቃውን ወደ መርስ ተቀይሬ ለህብረተሰቡ አገልግሎት መስጠት ጀመርኩ ማለት ነው ከዛ በኋላ ሁለተኛው ስራ ደግሞ ይህንን እየሰራ ነበረ እስከ ሁለት ሺህ አስራ ሁለት ድረስ ሁለት ሺህ አስራ ሁለት ላይ እንደሚታወቀው የኮቪድ ወረርሽኝ በአለም አቀፍ ደረጃ የሁሉም ሀገር ስጋት ሆነ እኛም ሀገር ላይ እንደዚሁ ይሄ ኮቪድ ወረርሽኝ በከፍተኛ ደረጃ ስጋት ሆነ ያ ስጋት ሲፈጠር የመጀመሪያው በሽታውን ወይም ወረርሽኙን ለመከላከል እጅ መታጠብ ሳኒታይዘር መጠቀም ርቀት መጠበቅ ማክስ ማድረግ የሚል ነበር እና እነዛ የኮቪድ መከላከያ ምርቦችን ተከትሎ ሰው ደግሞ በቀላሉ ሊከላከልበት እና ራሱን ሊጠብቅበት የሚችለው አማራጭ እጅ መታጠብ ነበረ እና በሰዓቱ እኔ እዚህ አዲስ አበባ ላይ የነበርኩበት ሰዓት ብክነት በጣም መጣ። እኔም በአጋጣሚ ባለቤ ሬስቶራንት ስላላት እዛ ሬስቶራንት ላይ ውሃ በፍጹም በቃ መቆጠብ አልተቻለም። እና እንዴት አድርጌ ውሃ የሚቆጥብ ከጅም ክክ የሆነ የእጅ መታጠቢያ መሳሪያ መስራት እችላለሁ የሚለውን ዲዛይን ማሰብ እና ወደ ተግባራዊነትም ለመቀየር ሙከራ የጀመርኩት ማለት መታጠቢያ መሳሪያው ላይ ነው። ብዙ የበጎ አድራጎት ሰዎችን ለመስራት ያሰብ ነው። በእውነት እውነት ለመናገር ከሆነ እኔ በሰዓቱ የኮቪድ ወረርሽኝ እንደሚነገረን እና እንደሰማህ ነው እኛም ሀገር ላይ ካለው የድህነትና የአቅማነስ አንጻር በጣም በቃ ከባድ ጉዳት ያደርስብናል ብዬ ፍርሃት ስለነበረኝ ገንዘብ የመስራትና ያን ፈጠራዬን ወደ ጥቅም ለመለወጥ ወይም የገንዘብ ምንጭ ለማድረግ ሳይሆን በቀጥታ ህብረተሰቡ መርዳት አለብን በሚል ባለችን ካፒታል ከአንገንዘብ ላይ የሰማንያ ሺህ ብር በጀት ፋይናንስ አድርጌ ብረታ ብረቶችን ገዝቼ ተግባራዊ ከሆነ በኋላ ቃው ወደ ምርት ነው የገባሁት። የወረርሽኙም ስርጭት ሊቀንስ ይችላል ወይም ሰዎች ላይ አደጋ ሳያስከትል እንደው በጤና ይህን ጊዜ ማለፍ ይችላሉ የሚለውን ነገር አንዳንድ ጓደኞቼ ጋር ተማከሬ ወደ ተግባር የገባ ነው ማለት ነው። ዛሬ ወደ አርባ ለሚጠጉ ሰራተኞች እድል የከፈተ ቢጂ ኤሌክትሪክ ኤንድ ሴኪዩሪቲ ሲስተም ኢንተርፕራይዝ የተባለ ድርጅት መስርተሃል። እዚህ ለመድረስ ቀላል የማይባሉ አመታትን ያለፍክ ይመስለኛል። በጉዞ ወቅት ፈታኝ የነበሩት ጉዳዮች ምንድን ነበሩ? እንዴት አድርገህ ፈታሃቸው? ያው እንግዲህ እንደ እኛ አይነት ባላደገ ሀገር ላይ ቢኖር እጅግ በጣም ብዙ ፈታኝ የሆኑ ተግዳሮቶች አሉ። እነዛን ሁሉ ችግሮች ለመፍታት ግን መጀመሪያ የራስን ቀይሎት ማሳደግና ሰልፍ ኮንፊደንስን መጨመር ነው፣ ራስ መተማመንን መጨመር ነው እና ወይም ደግሞ ጥሩ ያልሆኑ አጋጣሚዎችን ወደ መልካምነት የመቀየር ብቃት ብቃትና የፈጠራ ክህሎት ካለ ማንኛውም ነገር መታለቅ ይችላል። ነገር ግን በዋነኛነት በጣም በከፍተኛ ደረጃ ችግር የነበረው ከአዕምሯዊ ንብረት ጋር ያሉ የፓተንት ምዝገባና ሂደቶች እጅግ በጣም አሰልቺ ውጣ ውረድ የበዛባቸው እና መልእክት ያለባቸው እንዲሁም ደግሞ መልካም አገልግሎት ወይም እንደ ፈጠራ ባለሙያ ችግር ፈቺ ሀሳብ ይዞ እንደመጣ ሰው ሳይሆን አንድ ወረቀት አስመዝግቦ እንደሚሄድ ሰው አይነት የማየት ነገር ነበረ እና ብዙ ከበሬታም የለውም እና ያ ነገር በጣም ትንሽ ደስ የማይል ነገር ነበረው። ግን እሱንም ቢሆን አልፌ ቀጥሎ ደግሞ ወደ ትግበራ ሊገባ ሲል የማምረቻ ቦታ እጦታ አለ፣ የማሻሪ መብዣ ፋይናንስ ብድር አቅርቦት እጦታ አለ። ለመነሻም የሚሆን ብድር ሲጠየቅ ኮላተራል ወይም ማስያዣ ከሌለ አይሰጥም ነበር በወቅቱ አሁንም ቢሆን እንደዛው ነው። እና እንደዛ እንደዚ አይነት ነገሮች የፋይናንስ የተበተነ ሰው፣ የማምረቻ ቦታ፣ እንዲሁም ደግሞ የሚመለከታቸው አካላትና ደግሞ የመንግስት የራሱ የሆነ ከባድ የሆነ ቢሮክራሲ በጣም ቻሌንጅ ነበረው። በቴክኖሎጂ ፈጠራው ዘርፍ ባሳካቸው የምትላቸው እቅዶች መካከል የተወሰኑትን እስቲ ያጋራል። ምን ለማድረግ ያስበሃል በመጪ ዓመታት? ያው በመጪው ዓመታት እንግዲህ እኔ አሁን ወደ መካከለኛ ኢንዱስትሪ ተሸጋግሬያለሁ። ተሸጋግሬም እንዲሁ አልተቀመጥኩም። በመንግስት በመነሻ ዋጋ በሊዝ የወሰድኩት የግንባታ ቦታ አለ። እዚያ ላይ ግንባታ የኢንዱስትሪ ግንባታ እያደረግኩኝ ነው፣ በኢንቨስትመንት ፈቃድ አውጪ። ያ ግንባታ ደግሞ በቀጣይ በሚጠናቀቅበት ሰዓት ለበርካታ ወጣቶች የስራ ዕድል የሚፈጥር እንዲሁም ደግሞ ለሀገር ውስጥ ገቢ የሚያመነጭ ጥሩ ታክስ ሊከፍል የሚችል ድርጅት እንዲሁም የውጭ ደግሞ ገቢ ምርቶችን ሊተካ የሚችል ዘመናዊ የሆነ ሳይንሱን የተከተለ የማምረቻ ኢንዱስትሪ በመገንባት ላይ ይገኛለሁ። በቀጣይ እንግዲህ እነዚህ ደግሞ ሳጠናቀቅ እንግዲህ በሀገሪቷ ውስጥ ያሉትን ችግሮች የሚቀርብ አንድ ኢንተርፕራይዝ ሆናለው ወደ ማቀደው ወደፊት። እጅግ በጣም አመሰግናለሁ። ብሩክ ግርማ፣ በቴክኖሎጂ ፈጠራ ዘርፍ ለወጣቶች መነቃቃትን የሚፈጥሩ ሀሳቦችና ልምዶችን ስላጋራህን በእጅጉ አመሰግናለሁ። እኔም እግዚአብሔር ይስጥልኝ። በጣም አመሰግናለሁ ሀሳቤን እንዳጋራ በእናንተ በኩል አክብራችሁ ስለጋብዛችሁኝ በእግዚአብሔር ስም እኔም ምስጋና አቀርባለሁ። እግዚአብሔር ይስጥልኝ። የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናደው ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። አብራችሁን ስለምታመሹ እናመሰግናለን። በአዲስ አበባ ከተማ አቅራቢያ የሚገኘው የደስታ መንደር ከፊስቱላ ሕመም ያገገሙ ሴቶች ቀጣይ ሕይወታቸውን ለመምራት የሚያስችላቸውን የስነ ልቦና ና የስራ ስልጠና ያገኛሉ። ስልጠናው ሕይወታቸውን ለመቀየር እንደሚያስችላቸው የሚገልጹት ሰልጣኞቹ የራሳቸውን ሕይወት ተሞክሮ በማጋራት ፊስቱላን ለመከላከል ለአካባቢው ነዋሪዎች ግንዛቤ እንደሚፈጥሩም ተናግረዋል። በሆስፒታል ውስጥ ያላቸው ቆይታም በአረንጓዴ በተሸፈነው የማዕከሉ ገጽታ ምክንያት መንፈሳቸው እንደሚታደስም አሰልጣኞቹ ተናግረዋል። ኬኔዲ አባተ በዚህ ዙሪያ ዘገባ አለው። ከአዲስ አበባ አስራ ሰባት ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቅ አካባቢ የሚገኘው ደስታ መንደር በሀምሊን ፌስቱላ ሆስፒታል ስር የሚገኝ የሶማ ማቋቋ ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሀምሊን ፌስቱላ አምስት ማዕከላት ሕክምና ያደረጉ ሴቶች የሥነ ልቦና ሕክምናና የስራ ክህሎ ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎግራ መምጣቷን የምትገልጸው የ ሰላሳ ሰባት አመቷ መልካም ታከለ ትገኛለች። ሀምሌ ከሚባለው ሀኪም ቤት ከባህር ዳር ነው የታከምኩ። እግዚአብሔር ያቆያቸው ማየንም ብትሞትም ነሷን ይማረው። ከብዙ ችግር እኔ በሶስት ወሬ ነው የታከምኩ የተሰራ ሶስት አመቴ ነው። በወሊድ የተነሳ ነው። ስብሰባ አለ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በእሷ ስብሰባ ከተባለ አንቀርም እያልን ነው በየ ሀገራችን የመጣ ነው። ደሮ ነኝ የምሰለጥን አሁንም ቢሆን ከሀገሬ ላይ ዶሮችን በሥነ ስርዓት ተጠባብቄ ሕይወቴንም ለመቀየር የማየንም እርስት ለማነሳሳት ነው ሙከሬ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅ እናት የሆነችው መልካም ፌስቱላን ስለመከላከል ለአካባቢዎች በምታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች። እግዚአብሔር ተርስኪን እኛ በሶስቱ ወራች እንድነና ለእኔ የማዝን ሀያ አመት፣ ሀያ አምስት አመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው እናት አባት እየጠላቸው ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንቱን ስንት ወደ ነው ብዬ የቀረብኩት ሰው የጠላኝ ሰዓት አለ። ለእለት አላሳከመኝም ባሌ ሀብቴን ቀምጦ ትዳሩን ይዞ ነው የቆየኝ። እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው ምክንያቱ ለምን ያለ እድሜ ጋብቻ ይቅር። ግረዛት የሚገረዘውን ባህላዊ ዝምሎ አስገድዶ መድፈር የሚሆነውን አሁንም ቅድዬ በቃ ከቤት ታሽገው እንዳይሞቱ ለማስተማር እቅዳለ። አገራችን ለምን እንደ ደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሆኖ ይቀራል? እስበሳችን ለምን አንማማርም? እስበሳችን ለምን አንተዛዘብም? ለምን የሴቶች ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር እየተደፉ አይበቃንም? ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ እመቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች በአደገኛ ሚጥ ፔስል አጋጥመኝ እኔ አላውቅንም ነበረ ይሄን ህክምናውን አላውቅም ከዛ በፊት ስምንት ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በሀይል ነው ወደኛል ያንከባከ ከዛ ታከምኩ ዳንኩ ከዳንኩ በኋላ አራት ዓመቴ ሆነው በአራተኛ ዓመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ መጣ። ሲመጣ ደግሞ አሁን ይሄ ስልጠና በጣም ምቹ ስልጠና ነው። በጣም በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀዎት አሁን ዶሮ ተምሬ ሄጄ ዶሮም ነበረ፣ ዶሮ ነበረ እንደዚህ አይደለም። ያላወቅኩት ብዙ ነገር አውቅ እኔ፣ ለእኔ ብቻ አይደለም ለአካባቢ ሁሉ እውቀቴ ይጠቅመኛል ብዬ ሰራለሁ። ሁሉንም ነገር ሰራለሁ። በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ሕክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልድ ለመሳምም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋል ና ሌሎች የስቱላ ታማሚዎች ሕክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ። ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ፣ ያሳክማለሁ የማያደር አለብኝ እናታችን ናት። ወደ አራት ሰዎች ባህር ዳር አምጥቻ ስግብቻን፣ አምባሳደርነት ተሾሜ እነሱን አሰልጥኛለን። ትብያ አሳክም ያለሁ ታክመው ሀገራቸውን ገብቶ ዛሬ እያመሰገኑ ነው ያሉ አራት ሁላ። እድሜያቸው ከ50 እንደሚልቅ የሚያውጉት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ። አሁን በዶሮ እርባታ እየሰለጠነ ነው ያለነ ያሉትም፣ አሰልጣኞችም ጥሩ ናቸው፣ እያካፈሉን ነው፣ እኛ እውቀት እየወሰድን ነው ከደነዛ ያው ለመስራት ነው እኛ እቅዳችን ማለት ነው። ወይዘሮ ትዕግስት ታማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች። አሁን ላይ በዚህ ግቢ ውስጥ ሰባ ሶስት የሚሆኑ ሰልጣኞች አሉ። ከሐረር ከይርጋለም፣ መቱ፣ ባህርዳር ሴንተራችን ወደዚህ ይላካሉ። ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፌስቱላ ታካሚዎች መሆናቸው ምንም አይነት የገቢ ምንጭ የሌላቸው ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ፣ የራሳችንም ዴይሪ ፋርም አለን ወተት ልማትትን፣ እሱንም አብረው ጎን ለጎን ማስኬድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይህንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ ውመን ሶፔን ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ ሁለት መቶ አስራ አምስት ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑቱ የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹም ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም። እየሰራ ነው ያለ ነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት። በተለያዩ ሀገር በቀል እጽዋት የተሸፈነውና በአእዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በ17 ዓመቷ በሐምሊን ፌስቱላ ሆስፒታል ሕክምና ማድረጓን የምትገልጸው የ36 ዓመቷ ጥሩ ማዕድሞላ ደግሞ የስራ ዕድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች። ሕክምና ያው እየተከታተሉ ነው። አሁንም ግን ያው የሕክምናውን ጨርሻ ያለው ያው እዚህ ነው ያለሁት። አየሩን ቆንጆ ነው። ስሜት ምንም ገልጨም አልዘልቀው። ምን ያውን ከዚህ ውስጥ የተቀመጥኩ አስራ ዘጠኝ አመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ እዚህ ነው ያደግኩት። ደስታ መንደር ማለት ነው እና ለመግለጥ በቃ አቅም ያንሰኛል። ከመጠን በላይ ቆንጆ ግቢ ነው። አዲስ አበባ ውለን መተንም ውለን እስከምንገባ ድረስ በጣም ነው የምንጨናነቀው። እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት። በደስታ መንደር መልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪዋ ወይዘሮ ትዕግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየአመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትዕግስት ታብራራለች። እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጠናው ምንድን ነው አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን እንዲረጋጋ ያደርገዋል። እና በጣም ቁርኝት አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው። እዛም ይላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ ሰባት ሰዓት አካባቢ ተሰባስበው ምሳቸውን ከበሉ በኋላ እዛ ጋ ኢንተርቴን ያደርጋሉ። ብቻቸው መሆን ቢፈልጉ ወክ አድርገው ይመለሳሉ። እጅ ስራ ሲሰሩ አንዳንድ ጊዜ መቁዘሚያ ነበረች፣ በቃ ከህመሜ ማምለጫ ነበር ማድረግ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለ እና በጣም ፖዘቲቭ የሆነ ኢምፓክት አለው ለነሱ ከዚህ በፊት የነበረው እዚህ ነበሩ ዌቲንግ ፔሽንቶች የነበሩት ና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ፖንዱ አካባቢ ትንሽንትን ይላሉ እጅ ስራ ሲሰሩ እዛ አካባቢ ላይ ሌላው የሚያውቁትን ትተውት የመጡትን ነገር የሚያውቁት ነገር እዚህም መኖሩ ባዳነት አይሰማቸውም፣ ቶሎ ይላመዳሉ። በዋናነት ከፌስቱላ ህመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይ ፍሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብአቶች ደግሞ በአዲስ አበባ ለሚገኘው የፌስቱላ ሕክምና ማዕከል በግብአትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ስያሜው በማዕከሉ ለሚገኙ ተገልጋዮች ደስታን፣ ሀሴትን የሚፈጥር ስፍራ ነው። ለአሜሪካ ድምፅ ኬኔዲ አባተ፣ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር ተመልካቾቻችን ስለነበረን ቆይታ እያመሰገንን የሐሙስ ምሽት የጋቢና ቬ መሰናዶ እዚህ ላይ ተጠናቀቀ። የደንገረመው መርሃ ግብሩን እየመራው ከኤልያስ አስማረና እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብሪያችሁ ቆይቻለሁ። በነገው ምሽት በቀጥታ የስልክ ውይይት የዲያስፖራ መለከተ እንገናኛለን። ሰላም ጤና ይስጥልኝ።